ትምህርታቸውን በቀዳሚነት ከተከታተሉበት ከአዲስ አበባው የሊሴ ገብረ ማርያም ትምህርት ቤት በኋላ የከፍተኛ ትምህርታቸውን በፓሪስና በኒስ ከተሞች በሚገኙ ከፍተኛ የፈረንሳይ ዩኒቨርሲቲዎች ውስጥ የሕግ ትምህርታቸውን ተከታትለዋል። የአሁኑ አዲሱ በፈረንሳይ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር ሆነው የተሾሙት እና ሰሞኑን ወደ ፓሪስ የመጡት አምባሳደር ሄኖክ ተፈራ ባሳለፍነው ሳምንት መጨረ ረሻ ላይም በፓሪስ ከሚገኙ ኢትዮጵያውያን ጋር በተገናኙበት የመጀመሪያው የትውውቅ መድረክ ላይ ኤምባሲው የሁሉም ኢትዮጵያዊ ቤት ነው ያሉት አምባሳደሩ ሁሉንም ዜጎች በኩልነት ለማገልገል እና ለመደገፍ መዘጋጀታቸውንም ገልጸዋል። እና ዜጎቻችንን በሙሉ ለማገልገል እነሱን መርዳት፣ ማገዝ፣ እነሱ ደግሞ ባላቸው አቅም ለሀገራቸው እንዲያበረክቱ፣ እንዲያግዙ፣ ወገናቸውን እንዲረዱ የማድረግ ሌላ ምንም ተልዕኮ የለ ኤምባሲው የእናንተ ቤት ነው። ምንም ሆነ ምን ሃይማኖታችሁ፣ የፖለቲካ አመለካከታችሁ፣ ብሔራችሁ ይሄ የኢትዮጵያውያን ቤት አንድ ሀገር ሁሉ እንዳለን አንድ ኤምባሲ ነው ያለን። እንግዲህ በተጨባጭ አንዱ እዚህ ያን ኤስፓስ እንደ የኢትዮጵያ ባህላዊ ማዕከል አድርገን መጠቀም እንፈልጋለን። ስብሰባ ማድረግ የሚፈልጉ ብዙ ወጣት አርቲስቶች ፓሪስ ውስጥ እንዳሉ አውቃለሁ። የጥበባቸውን ውጤት ማሳየት የሚችሉበት ቦታ የለም እና ለነሱ በተለይ ትልቅ እንድምታ አለው ብዬ አስባለሁ። በኢትዮጵያና በፈረንሳይ መንግስታት መካከል ከዚህ ቀደም የነበረው የልማት ትብብር ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝትን ተከትሎ አሁን ወደ ላቀ ደረጃ መሸጋገሩንና በዚህም በበርካታ ጉዳዮች ላይ በትብብር ለመስራት መስማማታቸውን የገለጹት አምባሳደር ሄኖክ በፈረንሳይ የሚገኙ ኢትዮጵያውያንም በበኩላቸው በእውቀት ሽግግር በኩል ወሳኝ ሚና እንዳላቸውም ጠቁመዋል። ፈረንሳይ ብዙ አገራችን ታበረከት የምችለው ብዙ ነገሮች አሉ። በአመርቂ ደረጃ ተጠቅመናል ለማለት ያስቸግራል። ስለዚህ ያንን ለወገናችን አገር ቤት ላለው መቶ ሃያ ሚሊዮን ህዝብ እንዴት አድርገን ነው ከዚህ የሚገኘውን ገንዘብም ሆነ እውቀትም ሆነ ቴክኖሎጂም ሆነ አገር ቤት እንዲውል የምናደርገው የሚለው በጣም ወሳኝ ነው። በኢኮኖሚው ዘርፍ፣ በማህበራዊ፣ በባህል፣ በቱሪዝም፣ በተለያዩ ዘርፎች ከፈረንሳይ ብዙ ማግኘት እንችላለን። ወደ 19 አመት ኑሯቸውን በፓሪስ ያደረጉት አቶ አስራት ንጉሴ ኤምባሲው ዜጎችን ለመደገፍ በወሰደው እርምጃን በተመለከተም አስተያየታቸውን እንዲህ ሰጥተዋል። እኛ አሁን በየቤተ ክርስቲያኑ እንደምንገናኘው የተለያየ እምነት ቦታ ሁሉ እንደምንገናኘው፣ ይሄን እንደዚህ አይነት ቦታ መገኘቱ ይችንም ያህል ስፔስ ተፈቅዶ ለኢትዮጵያውያን አርቲስቶችም ሆነ ልዩ ልዩ ሁኔታ በሚያጋጥማቸው ኢትዮጵያውያን ተሰብስበው የሚያደርጉበት ቦታ መሰጠቱ በጣም this is messing in the game አዲስ አበባ ውስጥ አደዋበር በተሰኘው ትምህርት ቤት በርካታ ቁጥር ያላቸው ችግረኛ ታዳጊ ተማሪዎችን የትምህርት ቁሳቁስ ድጋፍ በማድረግ ላይ የሚገኘውና እንዲሁም ሀረር ውስጥ ግሪ ቆንጨር በተሰኘው ገጠር ውስጥ ለሚገኙ ተማሪዎችም የንጹህ ውሃ መጠጥ አገልግሎት ተጠቃሚ እንዲሆኑ ያደረገው እምቡጥና ጠብታ የተሰኙ ማህበራት መስራች አቶ ደጀን ይርጉ በበኩላቸው ሲናገሩ ዋናው የሚያገናኘን የጋራ ቤት አለችን፣ እሷም ኢትዮጵያ ነው ይባላል። <laughs> እና ህዝባችንን እስከወደድን ድረስ መስራት ይኖርብናል። ምንም ነገር ቢከሰት ማድረግ የምንመኘውን ነገር ሁሉ ማድረግ የምንችል ይመስለኛል። በዚህ አጋጣሚ ልጆች በማስተማር በእንቡጥ አማካኝነት አራት ሰዓት በእግራቸው ሄደው ውሃ ያላገኙትን ልጆች ውሃ በማጠጣት ሀረርጌ ሪጅን ውስጥ አካል ጉዳተኛ የሆኑ ለሆኑ ወገኖቻችን የሚያስፈልጋቸውን መጠቀሚያ ቁሳቁስ በመላክ በእንደዚህ አይነት መስኮች መሳተፍ ከጀመር በጣም ቆይተናል። ስለዚህ ብዙ የፖለቲካ ሰዎች ብዙ ብዙ ነገሮች በሀገራችን ተለዋውጠዋል። ግን ተስፋ ሳንቆርት ከህዝባችን ጋራ ምንም ይሁን ምንም የመቆም ግዴታ ይኖርብናል። የሞራልም ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።